የጥበብ ሥራን ስነ ጽሑፍን ተውኔትን፣ ወይም ፊልምን በቁም ነገር አጥንተው ካወቁ በዘፈቀደ በመደሰት እና በጥንቃቄ በመተንተን መካከል ትልቅ ልዩነት ሊኖር እንደሚችል ያውቃሉ። ዝርዝር ትንተና በጣም የሚፈጅ ሥራ ሊሆን ይችላል፤ ስንፈልግና በምንፈልገው ጊዜ ብቻ ከማድረግ በጣም የተለየ ነው። ነገር ግን በቀኑ መገባደጃ ላይ እርሶ እና እኔ በአንድ ርዕሰ ጉዳይ ወይም ክፍል ላይ በጥንቃቄ ትንተና የተገኘውን የበለጸገ እውቀት ጥቂት ነገሮች እንደሚተኩ እናውቃለን። በብዙ መንገዶች ይህ የክርስቶስ ተከታዮች ወደ አዲስ ኪዳን ሲመጡ ብዙ ጊዜ የሚኖራቸው ልምድ ነው። እነዚህ ቅዱሳት መጽሐፍት እዚህና እዚያ አሁንና ከዚያ ማንበብ የሚያስገኘውን ደስታ እናውቃለን። ነገር ግን አዲስ ኪዳንንና ነገረ መለኮቱን በጥንቃቄ በማጥናት የምናገኛቸው ግንዛቤዎች በእውነት ታላቅ ፍጻሜ ሊኖሩ ይችላሉ። ይህ በአዲስ ኪዳን ውስጥ ያለው መንግስትና ቃል ኪዳን በተከታታይ ትምህርታችን ውስጥ የመጀመሪያው ትምህርት ነው። በዚህ ተከታታይ ትምህርት በጣም ትውፊታዊ የሆነውን የነገረ መለኮትን ፍቺ እንከተላለን እና ስለ አዲስ ኪዳን ነገረ መለኮት ሁሉ አዲስ ኪዳን ስለ እግዚአብሔር ራሱና ስለ ሌሎች ከእግዚአብሔር ጋር በተገናኘ የሚያስተምረውን ነገር ሁሉ እናወራለን። ይህንን የመጀመሪያ ትምህርት የአዲስ ኪዳን ስነ መለኮትን ለምን እናጠናለን የሚል ርዕስ ሰጥተነዋል። በዚህ ትምህርት ከአዲስ ኪዳን ጋር ከመደበኛ እውቀት አልፈን በጥንቃቄና በጥልቀት የአዲስ ኪዳን ስነ መለኮትን ማጥናት ለምን አስፈላጊ እንደሆነ ለማየት እንፈልጋለን። በሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 15 ሐዋርያው ጳውሎስ የአዲስ ኪዳንን ነገረ መለኮት መረዳት ብዙ ጊዜ ጠንክሮ መስራትን የሚጠይቅ መሆኑን ጠቅሷል። ጳውሎስ ለጢሞቴዎስ የነገረውን አድምጡ። የእውነትን ቃል በቅንነት የሚናገር የማያሳፍርም ሠራተኛ ሆነ የተፈተነውን ራስን ለእግዚአብሔር ልታቀርብ ትጋ። በእርግጥ ብዙ የአዲስ ኪዳን ሥነ መለኮት ገጽታዎች በጣም ቀላል ናቸው። ጳውሎስ ግን ቅዱሳት መጽሐፍትን መረዳት ሁል ጊዜ ቀላል እንዳልሆነ ግልጽ አድርጓል። ጢሞቴዎስ የእውነትን ቃል በትክክል የሚናገር ሠራተኛ መሆን ነበረበት። ሠራተኛ ተብሎ የተተረጎመው የግሬክ ቃል ኤርጌትስ ነው። ይህ ቃል ዘወትር የሚያመለክተው የቀን ሠራተኞችን ነው። የጳውሎስ ዘይቤ እንደሚያመለክተው የአዲስ ኪዳንን ሥነ መለኮት መረዳት ብዙ ጊዜ ጠንክሮ መሥራትን ይጠይቃል። ነገር ግን የአዲስ ኪዳን ሥነ መለኮትን ማጥናት በጣም ከባድ ከሆነ ለምን እናጠናለን? ጳውሎስ ለጢሞቴዎስ በጻፈው መልእክቱ ላይ በጥቂት ቃላት ውስጥ ሁለቱም ቅዱሳት መጻሕፍት በእግዚአብሔር መንፈስ የተሰጡ መሆናቸውን መናገሩ በጣም አስደሳች ነው። የእግዚአብሔር እስትንፋስ ያለበት ናቸው። በኋላ ግን ጳውሎስ ከጥቂት አረፍተ ነገሮች በኋላ ጢሞቴዎስን አጥና፣ ቅዱሳት መጻሕፍትን እያጠናና በትክክል እያያስክ የእግዚአብሔርን ሠራተኛ እንደሆንክ ለማሳየት የተፈተነ ራስን ለማሳየት ትጋ አለው። ቅዱሳት መጽሐፍት በእውነት ከእግዚአብሔር ጋር ያለውን የኪዳናዊ ግንኙነት ያንጸባርቃሉ። እግዚአብሔር ከእኛ ጋር ለመግባባት የሰጠውን የጸጋ ተነሳሽነት ነገር ግን የእኛን ኃላፊነት፣ ለቃሉ ያለንን ምላሽ ይናገራል። ቃሉን የምንረዳው ቋንቋ ስለሰጠ በጊዜው ሰዎች፣ ቦታዎች፣ የሚታወቁ ዘውጎችና ቋንቋዎችና ቅርጾች በመጠቀም በሰዎች ደራሲዎች እንዲናገር ራሱን አመቻችቷል። በመማር ረገድ ጠንክረን መስራትም አለብን። ያ ቋንቋ ዘውግ እንዴት እንደሚሰራ ከመማር አንጻር፣ ታሪካዊ ትረካ እንዴት እንደሚሰራ ከግጥም በተለየ ወይንም ከግል ደብዳቤዎች በተለየ መንገድ፣ ምክንያቱም እነዚህ የተለያዩ ቅርጾች በቅዱሳት መጽሐፍት ውስጥ ጥቅም ላይ ይውላል። መጽሐፍ ቅዱስን በአውደ ጽሑፉ ከማንበብ አንጻር፣ የአዲስ ኪዳን ጸሐፊዎች ብሉይ ኪዳንን በተለያዩ መንገዶች እንዴት እንደሚጠቀሙበት በመረዳት በጊዜው የተለመዱ ጽሑፎች በተለየ ሁኔታ ውስጥ እንዴት ጥቅም ላይ እንደሚውሉ በመረዳት ነው። ስለዚህ ጳውሎስ ለጢሞቴዎስ ሁለቱንም ቅዱሳት መጻሕፍት በእግዚአብሔር መንፈስ መሪነት የተጻፉ መሆናቸውን ነገር ግን ጢሞቴዎስ እኛም እንደ ጢሞቴዎስ ጠንክረን መስራት እንዳለብን እና ቅዱሳት መጻሕፍትን ተቀባይነት ያለውና በትክክል የምንይዝ መሆናችንን ለማሳየት ማጥናት እንዳለብን ነግሮናል። የአዲስ ኪዳን ስነ መለኮትን ለምን ማጥናት እንዳለብን በሁለት መንገድ እንመረምራለን። በመጀመሪያ የአዲስ ኪዳንን መነሳሳትና ስልጣን የመረዳትን አስፈላጊነት እንመረምራለን። ሁለተኛ፣ በአዲስ ኪዳንና በዘመናችን መካከል ያለውን ቀጣይነትና ማጥናትም በተመለከተ ያለውን ተግዳሮት እንመለከታለን። ከአዲስ ኪዳን መነሳሳትና ስልጣን ጀምሮ እነዚህን ሁለቱን ጉዳዮች በጥልቀት እንመለከታቸው። የአዲስ ኪዳንን መነሳሳትና ስልጣን ለመመርመር አዲስ ኪዳን በመንፈስ አነሳሽነትና በስልጣን መሆኑን ለማሳየት በመጽሐፍ ቅዱስ ማረጋገጫዎች ላይ እናተኩራለን። እናም በመቀጠል መነሳሳትና ስልጣን ስንል ምን ማለታችን እንደሆነ ጥቂት ማብራሪያዎችን እናቀርባለን። በእነዚህ ወሳኝ የክርስትና እምነቶች መጽሐፍ ቅዱሳዊ ማረጋገጫዎች እንጀምር። የክርስቶስ ተከታዮች በአዲስ ኪዳን አነሳሽነት እና ሥልጣን ላይ ሲያስቡ ሐዋርያው ጳውሎስ እንዲህ ሲል ጽፏል፣ የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ፣ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል። እዚህ ላይ ጳውሎስ ቅዱሳት መጻሕፍት ሁሉ የእግዚአብሔር መንፈስ ያለባቸው ናቸው ወይንም ቴኦፕኒስቶስ የሚለውን የግሪክኛ ቃል በእግዚአብሔር የተተነፈሰ እንደሆነ ሲናገር የቅዱሳን መጽሐፍት አነሳሽነት እንደዳደሳ ዳደሳ ናል። ቅዱሳት መጽሐፍት ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ይጠቅማሉ ሲል የቅዱሳት መጽሐፍትን ስልጣን ጠቅሷል። ይህ የክርስቶስ ተከታዮች ስለ አዲስ ኪዳን ምን እንደሚያምኑ ለመረዳት ጠቃሚ ክፍል ነው። አሁን ግን ጳውሎስ ለጢሞቴዎስ በሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 15 የተናገረውን አድምጡ። ከሕፃንነትም ጀምረ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳን መጻሕፍትን አውቀሃል። በትክክል ለመናገር እዚህ ላይ ጳውሎስ ያሰበውና ጢሞቴዎስ ከሕፃንነቱ ጀምሮ ያወቀው ቅዱሳት መጻሕፍት አዲስ ኪዳን ሳይሆኑ ብሉይ ኪዳን ናቸው። ታዲያ ለምንድን ነው የክርስቶስ ተከታዮች አዲስ ኪዳንን በመንፈስ አነሳሽነት እና ሥልጣን ያለው ብለው ሲናገሩ ጳውሎስ ስለ ብሉይ ኪዳን የተናገራቸውን ቃላት ይመርካሉ? አዲስ ኪዳን በመንፈስ አነሳሽነት እና ሥልጣን ያለው መሆኑን እንድንረዳ የሚያግዘውን ሦስት መጽሐፍ ቅዱሳዊ ማረጋገጫዎችን እንመለከታለን። በመጀመሪያ የኢየሱስን የአስራ ሁለት ደቀ መዛሙርት ጥሪ እንመረምራለን። ሁለተኛ የሐዋርያትንና የነቢያትን መሠረት ሚና እንመለከታለን። ሶስተኛ የአዲስ ኪዳንን መጽሐፍትን አነሳሽነትና ስልጣን እናረጋግጣለን። አስቀድመን የኢየሱስ የአስራ ሁለቱ ደቀ መዛሙርት ጥሪ እንዴት የአዲስ ኪዳንን መነሳሳትና ስልጣን እንደሚያረጋግጥ እንመልከት። ኢየሱስ በእስራኤል ውስጥ የእግዚአብሔርን ዓላማዎች ለመፈጸም የአምላክን ሕዝቦች አዲስ ቀሪዎች ማቋቋም ሲጀምር ልዩ የሆኑ አስራ ሁለት ደቀ መዛሙርትን ጠራ። ኢየሱስ እነዚህን 12ቱን ደቀ መዛሙርት ከሌሎች እርሱን ከተከተሉት እንደሚለያቸው ወንጌሎች ያስረዳሉ። ይህ ልዩነት ደግሞ ከጊዜ በኋላ ወደ ዓለም የላካቸው ከይሁዳ በቀር እንደ ባለሥልጣን ሐዋርያት ነው። በዮሐንስ ምዕራፍ 16 ከቁጥር 13 ከኢየሱስ ከ12ቱ ደቀ መዛሙርቱን የተናገረውን እነዚህን ቃላት እናነባለን። እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል። የሚሰማውንም ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውንም ይነግራቸዋል። ይህ ክፍል የሚያመለክተው የኢየሱስ ደቀ መዛሙርት ብዙ መማር ነበረባቸው። ስለዚህ የእውነት መንፈስ ይመጣና ወደ እውነት ሁሉ ይመራቸዋል፣ ገና ስለሚመጣውም ነገር ያሳያቸዋል። እዚህ ላይ ኢየሱስ የተመረጡትን ደቀ መዛሙርት የሾማቸው የቀሩትን ተከታዮቹን በመንፈስ ቅዱስ እንዲያስተምሩ እንደሆነ እናያለን። ይህ እና መሰል መንባቦች በአዲስ ኪዳን መነሳሳት ላይ ያለንን እምነት ያረጋግጣሉ። እንግዲህ ብዙ አዲስ ኪዳንን የጻፈው ጳውሎስ ከመጀመሪያዎቹ 12ቱ አንዱ አልነበርም። ነገር ግን መጽሐፍ ቅዱስ ጳውሎስ ባለሥልጣን ሐዋርያ እንደሆነ ግልጽ ነው እና በሐዋርያ ሥራ ምዕራፋን ከቁጥር 21-22 ላይ ለ12ቱ ከተቀመጡት መስፈርቶች ጋር እኩል የሆነ መስፈርት አሟልቷል። ሉቃስ በደማስቆ መንገድ ላይ ጳውሎስ ከክርስቶስ ጋር መገናኘቱን ሦስት ጊዜ የዘገበው አንዱ ምክንያት ይህ ነው። በመጀመሪያ በአዋርያ ሥራ ምዕራፍ 9 ከቁጥር 1 እስከ 19 ከዚያም በምዕራፍ 22 ከቁጥር 6 እስከ 11 እና አንድ ጊዜ በምዕራፍ 26 ከቁጥር 9 እስከ 18 እናም ገላትያ ምዕራፍ 1 ከቁጥር 11 እስከ ምዕራፍ 2 ከቁጥር 10 ጳውሎስ ከክርስቶስ ጋር በበረሃ ለሦስት ዓመታት እንዳሳለፈ ያስተላልፋል። ይኸውም ክፍል በኢየሩሳሌም የነበሩት ሐዋርያት የጳውሎስን ሐዋርያዊ ሥልጣን እንዳረጋገጡ ይዘግባል። ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 8 እስከ 9 እንዳስቀመጠው ኢየሱስ ከ500 ለሚበልጡ አማኞች ከተገለጠ በኋላ ከሁሉም በኋላ እንደ ጭንጋፍ ለመሆን ለእኔ ደግሞ ታየኝ። እኔ ከሐዋርያት ሁሉ የማንስነኝና የእግዚአብሔርን ቤተ ክርስቲያን ስላሳደድሁ ሐዋርያ ተብዬ ልጠራ የማይገባኝ ጳውሎስ እንደ ሐዋርያ ራሱን ጭንጋፍና ከሐዋርያት ሁሉ የማንስ ሲል ጠርቷል። ኢየሱስ ምድራዊ አገልግሎቱ ወቅት አብሮት ያልነበረው ብቸኛው ስልጣን ያለው ሐዋርያ ነው። ጳውሎስ ግን የኢየሱስን ትንሣኤ የመሰከረ ሲሆን በኢየሩሳሌም በነበሩት የመጀመሪያዎቹ ሐዋርያትም ተቀባይነት አግኝቷል። ከኢየሱስ የአስራ ሁለቱ ደቀ መዛሙርቱ ጥሪ ጋር የተያያዙትን ማረጋገጫዎች በአእምሯችን ይዘን የክርስቶስን የመጀመሪያ ክፍለ ዘመን ሐዋርያትና ነቢያት መነሳሳት እና የመሠረታዊ ሥልጣንን መጥቀስ አለብን። ጳውሎስ በኤፌሶ ምዕራፍ 3 ከቁጥር 4-5 ላይ እርሱን ብቻ ሳይሆን ሁሉንም የክርስቶስ ሐዋርያትና ነቢያት የእግዚአብሔር ልዩ መገለጥ ተቀባዮች መሆናቸውን የሚገልጽበትን መንገድ አድምጡ። ይህን ስታነቡ የክርስቶስን ምስጢር እንዴት እንደማያስተውል ልትመለከቱ ትችላላችሁ። ይህም አሕዛብ አብረው እንዲወርሱ በአንድ አካልም አብረው እንዲሆኑ በወንጌል መስበክ በክርስቶስ ኢየሱስ በሆነ ተስፋ አብረው እንዲካፈሉ ለቅዱሳት ሐዋርያትና ለነቢያት በመንፈስ ሁሉ እንደተገለጠ በሌሎቹ ትውልዶች ዘንድ ለሰው ልጆች አልታወቀም። እዚህ ላይ ጳውሎስ በመንፈስ ቅዱስ ለእግዚአብሔር ቅዱሳን ሐዋርያት እንደተገለጠ ይናገራል። እንግዲያውስ በኤፌሶ ምዕራፍ 2 ከቁጥር 20 እስከ 21 ጳውሎስ የመጀመሪያውን ክፍለ ዘመን አዋርያትና ነቢያት በዚህ መንገድ መናገሩ አያስደንቅም። በአዋርያትና በነቢያት መሰረት ላይ ታነጻቸዋል፣ የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱ ሕንፃ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። ይህ ክፍል እንደሚነግረን እግዚአብሔር ቤተ ክርስቲያንን በጌታ የተቀደሰ ቤተ መቅደስ እያሰራት ነው። ክርስቶስ ኢየሱስ ደግሞ የማዕዘን ራስ ድንጋይ ነው። ነገር ግን ጳውሎስ ሐዋርያትና ነቢያትን የቤተ ክርስቲያን መሠረት አካል መሆናቸውን ልብ በሉ። ይህ የሚያመለክተው እግዚአብሔር የክርስቶስን ቤተ ክርስቲያን የመሰረተው በሐዋርያትና በነቢያት አስተምሮ መሠረት ነው። በቀደመው ጥቅሳችን እንዳየነው ሐዋርያዊና ትንቢታዊ ትምህርቶቹ በመንፈስ ቅዱስ ተነሳሽነት ስለነበሩ ስልጣን ያላቸው ነበሩ። መጽሐፍ ቅዱስ ስለ አስራ ሁለቱ የኢየሱስ ደቀ መዛሙርትና ከክርስቶስ ሐዋርያትና ነቢያት የመሠረት ሥልጣን በተጨማሪ ሐዋርያት ራሳቸው የአዲስ ኪዳን መጻሕፍትን ከብሉይ ኪዳን ቅዱሳት መጻሕፍት ጋር እኩል አድርገው እንደ ቆጠሩት ልብ ልንል ይገባናል። ይህ አመለካከት በአዲስ ኪዳን ውስጥ በበርካታ ቦታዎች ላይ ይታያል። ነገር ግን ሁለት ምሳሌዎችን ብቻ እንመልከት ለመጀመር በአንደኛ ጢሞቴዎስ ምዕራፍ 5 ቁጥር 15 ጳውሎስ እንዲህ ሲል ጽፏል፣ የሚያበራየውን በሬ አትሰር፣ ደግሞም ለሰራተኛ ደመወዙ ይገባዋል ይላልና። ይህ ጥቅስ መጀመሪያ ላይ ለእኛ እንግዳ ሊመስል ይችላል፣ ነገር ግን ለውይይታችን ጠቃሚ ነው። ምክንያቱም ጳውሎስ የጀመረው መጽሐፍ በማለት ነው። ከዚያም ሁለት የተለያዩ ምንባቦችን ጠቅሷል። የበሬውን አፍ አትሰር የሚለውን የመጀመሪያውን ጥቅስ በብሉይ ኪዳን ዘዳግም ምዕራፍ 25 ከቁጥር 4 ላይ ነው። ሁለተኛው ጥቅስ ደግን ለሠራተኛ ደሞዙ ይገባዋል የሚለው በአዲስ ኪዳን ከሉቃስ 10 ቁጥር 7 ነው። ይህ በብሉይ እና በአዲስ ኪዳን ስልጣን መካከል ያለው ትስስር ሐዋርያው ጳውሎስ የክርስቶስን ሐዋርያነትና ነቢያት የጻፏቸውን ጽሑፎች ከብሉይ ኪዳን ቅዱሳት መጻሕፍት ጋር እኩል አድርጎ እንደተመለከተ ያሳያል። ሐዋርያው ጴጥሮስ እንዲህ ሲል በሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 15 እስከ 16 ላይ ተመሳሳይን ነገር እናያለን። የጌታችንም ትዕግስት መዳናችሁ እንደሆነ ቁጠሩ፤ እንዲህም የተወደደው ወንድማችን ጳውሎስ ደግሞ እንደተሰጠው ጥበብ መጠን ጻፈላችሁ፤ በመልእክቱ ሁሉ ደግሞ እንደነገረ ስለዚህ ነገር ተናገረ። በእነዚያ ዘንድ ለማስተዋል የሚያስቸግር ነገር አለ፤ ያልተማሩትና የማይጸኑት ሰዎች ሌሎች መጽሐፍትን እንደሚያጣምሙ እነዚህንም ደግሞ ለገዛ ጥፋታቸው ያጣምማሉ። በዚህ ክፍል ውስጥ ጴጥሮስ እግዚአብሔር በሰጠው ጥበብ እንደጻፈ ተናግሯል። በሌላ አነጋገር የጳውሎስ መጽሐፍት የእግዚአብሔር ሥልጣን የያዙ ናቸው። ይሁን እንጂ ጴጥሮስ የክርስትናን እምነት የሚቃወሙ ሰዎች የጳውሎስን መልእክት ሌሎች ቅዱሳት መጽሐፍት እንዳደረጉት እንዳጣመሙ እንዴት ተናገረ? ልብ በሉ። በጴጥሮስ መልእክቶች በትልቁ አውድ ውስጥ ሌሎች መጽሐፍት ቅዱሳት የብሉይ ኪዳን ቅዱሳት መጽሐፍት ናቸው። ስለዚህ እነዚህ ላይ ጴጥሮስ አዲስ ኪዳን ጽሑፎችም ከብሉይ ኪዳን ጋር ተመሳሳይ መነሳሻና ስልጣን እንዳለው አድርጎ እንደወሰደ እንመለከታለን። መጽሐፍ ቅዱስ አዲስ ኪዳን የእግዚአብሔር መንፈስ ያለበትና ለቤተ ክርስቲያን የሰጠው የስልጣን ቃል መሆኑን ያረጋግጣል። ኢየሱስ ራሱ መንፈስ ሐዋርያቱን እንደሚያስተምር ቃል ገብቷል። ሐዋርያቱና ነቢያቱም የቤተ ክርስቲያን መሠረታውያን ባለሥልጣናት አድርጎ አቋቁሟል። በተጨማሪም የእግዚአብሔር ሰዎች የብሉይ ኪዳንን ቅዱሳት መጽሐፍት በእግዚአብሔር መንፈስ ምሪት እንደ ተጻፉ እና ስልጣን ያለው የእግዚአብሔር ቃል እንደ ተቀበሉ ቤተ ክርስቲያንም የተጠራች የክርስቶስ አዋርያት እና ነቢያት ጽሁፎች በመንፈስ አነሳሽነትና ባለስልጣናት እንትቀበል ነው። በአዲስ ኪዳን አነሳሽነትና ስልጣን ላይ ያለን እምነት በብዙ የመጽሐፍ ቅዱስ ማረጋገጫዎች እንዴት እንደተደገፈ ከተመለከትን አሁን በእነዚህ ቃላት ምን በላለት እንደተፈለገ አንዳንድ ማብራሪያዎችን ማቅረብ አለብን። ክርስቲያኖች ብዙ ጊዜ ወደ አዲስ ኪዳን ሲመጣ የመንፈስ አነሳሽነት እና ስልጣን የሚለውን ቃላት በተሳሳተ መንገድ ይገነዘባሉ። ስለዚህ እነዚህ ጽንሰ ሐሳቦች እውነት መሆናቸውን ማረጋገጥ አስፈላጊ ቢሆንም፣ በትክክል እንደምንረዳቸው እርግጠኛ መሆን አለብን። ለእነዚህ ሁለት የአዲስ ኪዳን ባሕርያት ማብራሪያዎችን ለየብቻ እንመለከታለን። በመጀመሪያ በአዲስ ኪዳን መነሳሳት ምን ማለት እንደተፈለገ እናብራራለን። ከዚያም የአዲስ ኪዳንን ስልጣን እንመለከታለን። በመጀመሪያ የአዲስ ኪዳንን የመንፈስ መነሳሳት እንመልመል። በታሪክ ዘመናት ሁሉ የክርስቶስ ተከታዮች ነን የሚሉ ሰዎች አዲስ ኪዳን በእግዚአብሔር መንፈስ አነሳሽነት ወይንም የእግዚአብሔር መንፈስ ያለበት ማለትም ማለት እንደሆነ የተለያየ ግንዛቤ ነበራቸው። እነዚህን አመለካከቶች በተከታታይ ወይንም በአንድ መስመር ላይ እንደወደቁ ማሰብ ይረዳል። በአንደኛው ጽንፍ አንዳንድ የሃይማኖት ምሁራን ስለ መንፈስ አነሳሽነት የፍቅር አመለካከት አላቸው። ዓለማዊ የያን ገጣሚዎችና ሙዚቀኞች ለመጽሐፍ በተነሳሱበት መንገድ መንፈስ ቅዱስ መጽሐፍ ቅዱሳዊ ጸሐፊዎችን አነሳስቷቸዋል ብለው ያምናሉ። በውጤቱም አዲስ ኪዳን የሰውን ደራሲያን ግላዊ ነጸብራቆች እና አስተያየቶችን ብቻ ያቀፈ ነው ብለው ያስባሉ። እነዚህ ጸሐፊዎች ጥበበኞች ሊሆኑ እንደሚችሉና ሊጠቅመን የሚችል መረጃ አግኝተው ሊሆን እንደሚችል ያምነዋል። ነገር ግን አዲስ ኪዳን እግዚአብሔርን እንድናምን እንዲሰማን እና እንድናደርግ የሚፈልገውን ሙሉ በሙሉ አስተማማኝ መዝገብ መሆኑን ይክዳሉ። በተቃራኒው ጫፍ ላይ ሌሎች የሥነ መለኮት ሊቃውንት ሜካኒካዊ መነሳሳት ተብሎ ሊጠራ የሚችለውን ያምናሉ። በዚህ አተያይ መሠረት መጽሐፍ ቅዱሳዊ ጸሐፊዎች የቅዱሳት መጻሕፍትን ሲጽፉ በአንጻራዊ ሁኔታ ስሜታዊ ነበሩ። መንፈስ ቅዱስ በመሠረቱ መጽሐፉን ይመራዋል፣ እናም ሰብአዊ ጸሐፊዎች እርሱ የተናገረውን በድፍረት መዝግበውታል። ይህ አመለካከት የአዲስ ኪዳን እውነትና ስልጣን የሚያረጋግጥ ነው፣ ነገር ግን የእርሱ ጸሐፊዎች የአጻጻፍ ሂደት አስፈላጊ አካል መሆናቸውን ይክዳሉ። በመጨረሻም አብዛኞቹ ወንጌላውያን ክርስቲያኖች ኦርጋኒክ መነሳሳት ተብሎ የሚጠራውን ያምናሉ። ይህ አገላለጽ የሚያመለክተው የእግዚአብሔር መንፈስ ሥራ እና የቅዱሳት ጸሐፊዎችን ሥራ መለየት እንደማይቻል ነው። በዚህ አተያይ መንፈስ ቅዱስ የሰውን ደራሲዎች እንዲጽፉና እንዲቆጣጠሩና ቃሎቻቸውን እንዲመሩ አነሳስቷቸዋል። በዚህም ምክንያት የቅዱሳት መጻሕፍት ቃል የእግዚአብሔር ቃል ነው። በተመሳሳይ ጊዜ መንፈስ ቅዱስ ጽሑፎችን በሚመራበት ጊዜ የሰዎችን ስብዕና፣ ልምድ፣ አመለካከቶችና ዓላማዎች ተጠቅሟል። ስለዚህ የቅዱሳት መጻሕፍት ቃላቶችም እንዲሁ የሰው ደራሲዎች ቃላት ናቸው። ይህ ሦስተኛው አመለካከት ቅዱሳት መጻሕፍት ስለ መንፈስ አነሳሽነት ምንነት የሰጡትን ምስክርነት በተሻለ ሁኔታ ያንጸባርቃል። በኦርጋኒክ አነሳሽነት የምንለው በእውነቱ ቅዱሳት መጽሐፍት ከሰማይ ወደ እጃችን አልወደቁም ነው። ነገር ግን መንፈስ ቅዱስ እነርሱን እንደመራቸው ሰዎች ጽፈዋል። ይህንን ስንል ግን የእግዚአብሔር መልእክት ቢሆንም በእውነተኛ ሁኔታዎች ውስጥ ባሉ ትክክለኛ ሰዎች አማካኝነት ነው የመጣው። አሁን ሰዎች ስለዚህ ጉዳይ ትንሽ ሊጨነቁ ይችላሉ። ምናልባት በእግዚአብሔርና በሰው መካከል የበለጠ ቀጥተኛ ግንኙነት ይፈልጋሉ። እውነታው ግን ያ ማወቃችን የበለጠ ይጠቅመናል። ምክንያቱም ቅዱሳት መጽሐፍትን ሳነብ የእግዚአብሔር መልእክት እንደሆነ አውቃለሁ እና ለእርሱ ሁለት ተፈጥሮ አለ። የእግዚአብሔር መልእክት ነው፣ ግን የእኔን ልምድ የሚረዳ ስብዕናቸው ከእኔ ጋር የሚመሳሰል እንደእኔ ተመሳሳይ ነገር የሚያጋጥማቸው በሰው ልጅ በኩል የነበር ጽሁፉ የመጣው እናም እንደ እውነቱ ከሆነ ያለን ነገር የሰው ልጅ ልምድ ሙሉ በሙሉ የሚረዳ በመንፈስ ምሪት የተጻፈ መጽሐፍ ነው። በቀጥታ እግዚአብሔር አልጻፈውም ከሰዎች ልምድ ትግል ጋር ምንም ግንኙነት የሌለው አንዳንድ መልእክት አይደለም። ስለዚህ ኦርጋኒክ መነሳሳት ስንል ያ ማለታችን ነው። በእውነተኛ ስብዕናዎች በእውነተኛ ሁኔታዎች ውስጥ የተጻፈ ነው ማለታችን ነው እና ስለዚህ ሲጽፉ የእግዚአብሔር መልእክት እየጻፉ ነገር ግን በሕይወት እውቀትና ልምድ የኖሩትን አስፍረዋል። ለምሳሌ ሐዋርያው ጴጥሮስ በሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 15 እስከ 16 የጻፈውን እንደገና አድምጡ። የተወደደው ወንድማችን ጳውሎስ ደግሞ እንደተሰጠው ጥበብ መጠን ጻፈላችሁ። በመልእክቱም ሁሉ ደግሞ እንደነገረ ስለዚህ ነገር ተናገረ። በእነዚያ ዘንድ ለማስተዋል የሚያስቸግር ነገር አለ። ያልተማሩትና የማይጸኑት ሰዎች ሌሎችን መጽሐፍት እንደሚያጣምሙ እነዚህንም ደግሞ ለገዛ ጥፋታቸው ያጣምማሉ። ቀደም ሲል እንደገለጽ ነው። ጴጥሮስ የጳውሎስ ደብዳቤዎች የእግዚአብሔርን መንፈስ አነሳስቷቸዋል ብሎ ተናግሯል። ነገር ግን ጴጥሮስ ይህን መነሳሳት ኦርጋኒክ መሆኑን እንዴት እንዳሳየ ልብ በሉ። ጴጥሮስ መልእክቶቹ አንዳንድ ለመረዳት የሚያስቸግሩ ነገሮችን ይዘዋል ሲል የጳውሎስን ታሪክ ስብዕናና የአጻጻፍ ስልት አምኗል። ይህ አባባል የጳውሎስን ከፍተኛ ረቢ ትምህርት ያንጸባርቃል። የጳውሎስ ስለ መለኮት ውስብስብነት ራሱ ከገሊላ የመጣ ብዙ ያልተማረ ዓሣ አጥማጅ የነበረውን ጴጥሮስ ተገዳደረው። የጴጥሮስ አመለካከት የአዲስ ኪዳንን ስነ መለኮት ስንመለከት ልንቀጥለው የሚገባንን ምሳሌ ይሰጠናል። የመጽሐፍ ቅዱስ ስነ መለኮታዊ አመለካከቶች የእግዚአብሔር እስትንፋስ ያለባቸው መሆናቸውን ሁል ጊዜ ልብ ልንል ይገባናል። እውነትና እምነት የሚጣልባቸው ከራሱ ከእግዚአብሔር ስለመጡ ነው። ሆኖም የአዲስ ኪዳንን ስነ መለኮት የምንመረምረው ስለ ሰው ደራሲያንና ዓላማዎች ለማወቅ የሚያስፈልገውን ጥረት ማድረጋችንም አስፈላጊ ነው። በእርግጥ የኦርጋኒክ መነሳሳት በጣም ጉልህ አንድምታ ለአዲስ ኪዳን ስነ መለኮት ጥናታችን ምን ማለት እንደሆነ መገንዘብ ነው። በንጹሕ የፍቅር ወይንም የሜካኒክ መነሳሳት እይታ ላይ የተደገፍን የፍጹም የጽሑፍ ስልጣን ችላ እንላለን ወይንም የፀሐፊዎችን አስተዋጽኦ ችላ እንላለን። ነገር ግን ኦርጋኒክ መነሳሳት የአዲስ ኪዳንን ስነ መለኮት ቢያንስ በሦስት ደረጃዎች እንድንመረምር ያስገድደናል። ዋናውና በጣም ግልጽ የሆነው ደረጃ የጽሑፉ ራሱ ነው። እነዚህ ግልጽ መግለጫዎች ስለ አዲስ ኪዳን ስነመለኮት ብዙ ያስተምሩናል። ከጽሑፉ በታች ባለው ደረጃ ብዙ ስውር ወይንም ያልተጻፉ የአዲስ ኪዳን ደራሲያን ስነ መለኮታዊ ቅድመ ግምቶች ለመመርመር ዝግጁ መሆን አለብን። የጸሐፊዎቹን ዳራና ስነመለኮታዊ መለኮታዊ እምነት ማጥናት አለብን። እንዲሁም ማስተዳደራቸውንና እምነታቸውን በጻፉት ነገር ላይ ተጽዕኖ እንዳሳደረ ለማወቅ የቻልነውን ሁሉ ማድረግ አለብን። በሦስተኛ ደረጃ ከጽሑፉ በላይ የጸሐፊዎቹን ስውር ዓላማም ማሰላሰል አለብን። በሌላ አነጋገር የመጽሐፍ ቅዱስ ደራሲዎች ለተደራሲያኖቻቸው ምን አስበዋል? አንዳንድ ጊዜ የአዲስ ኪዳን ደራሲዎች በተደራሲያኖቻቸው ላይ እንዲኖራቸው የሚጠብቁት ተጽዕኖ ላይ ዝርዝር ነገር ነበራቸው። ነገር ግን ብዙ ጊዜ ተደራሲያኖቻቸው የጽሑፎቻቸውን አንድምታ እንዲገነዘቡ ይጠብቃሉ። ልትገምቱ እንደምትችሉት አዲስ ኪዳንን በምንመረምርበት ጊዜ ግልጽ የሆኑ አባባሎችን፣ ስነ መለኮታዊ ቅድመ ግምቶችንና ስውር ዓላማዎችን መጠበቅ ሁል ጊዜ ቀላል አይደለም። ብዙ ጊዜ ከፍተኛ ጥንቃቄ የተሞላበት ጥናት ይጠይቃል። ነገር ግን የኦርጋኒክ መነሳሳት ተፈጥሮ ሦስቱን የአዲስ ኪዳን ስልጣን ደረጃዎችን እንድንመረምር ያደርገናል። ለአዲስ ኪዳን ኦርጋኒክ መነሳሳት አንዳንድ ማብራሪያዎችን አይተናል። አሁን የአዲስ ኪዳን ቅዱሳት መጽሐፍት ስልጣን ምን ማለት እንደሆነ እና ለዚህ ስልጣን ዛሬ እንዴት ምላሽ መስጠት እንዳለብን ግልጽ እናደርጋለን። ሁሉም ወንጌላውያን አዲስ ኪዳን በሕይወታቸው ላይ ስልጣን እንዳለው በትክክል ያምናሉ። ነገር ግን የዚህ ስልጣን ምንነት ለመረዳት መጠንቀቅ አለብን። በሚያሳዝን ሁኔታ ጥሩ ሀሳቢ የሆኑ ብዙ ክርስቲያኖች አዲስ ኪዳን ለእነርሱ በቀጥታ እንዳልተጻፈ ማስታወስ ተስኗቸዋል። በሌላ አነጋገር አዲስ ኪዳን የተጻፈው ለእኛ ነው፣ ግን በቀጥታ ለእኛ አልተጻፈም። አዲስ ኪዳን ከሺህ ዓመታት በፊት እንደተጻፈና በዚህ ዘመን ለሚኖሩ ሌሎች ሰዎች እንደተሰጠ ሁላችንም እናውቃለን። ነገር ግን ይህ እውነታ ብዙውን ጊዜ ለአዲስ ኪዳን ስልጣን እውቅና በምንሰጥባቸው መንገዶች ላይ ብዙም ተጽዕኖ አይኖረውም። ይህ ሁሉ ስለ አዲስ ኪዳን ስልጣን በጣም ጠቃሚ ነገር ለመናገር ነው። የአዲስ ኪዳን ስነመለኮት ሙሉ ስልጣን አለው፣ ነገር ግን በክርስቶስ ተከታዮች ሕይወት ላይ ዛሬ የተዘዋዋሪ ስልጣን አለው። ይህ እውነታ ደግሞ የአዲስ ኪዳን ጽሑፎች ለመጀመሪያዎቹ ተደራሲያኖቻቸው ምን ማለት እንደሆኑ በተቻለ መጠን ለመማር ሁሌም ዝግጁ መሆን አለብን ማለት ነው። የክርስቶስ ተከታዮች መጀመሪያ አዲስ ኪዳንን ማንበብ ሲጀምሩ በአንጻራዊነት ወደ መሠረታዊ ትምህርቶቹ ይሳባሉ። እንደ ኢየሱስ ጌታ ነው፣ ንስሐ ግቡ፣ ወንጌልንም እመኑ፣ እርስ በእርሳችሁ ተዋደዱ እና ሌሎች በርካታ አስፈላጊ ትምህርቶችን ያነባሉ። ስለ አዲስ ኪዳን ጸሐፊዎች ታሪካዊ ሁኔታዎች፣ ስብዕናና ዓላማዎች ብዙም ማጤን የለባቸው። ለሁሉም ተግባራዊ ዓላማዎች እነዚህን መሰረታዊ ትምህርቶች በቀላሉ ጊዜ የማይሽራቸው እውነቶች እንደሆኑ አድርገው ሊቀጥሯቸው ይችላሉ እና ለአዲስ ኪዳን ስልጣን መገዛት እንድምታ በተመለከተ ብዙም አያስተውሉም ነገር ግን ስለ አዲስ ኪዳን ስነ መለኮት የበለጠ ስነማር ዛሬ ስልጣናቸውን በትክክል ለመቀበል የመጀመሪያዎቹ የአዲስ ኪዳን ጽሑፎች መቼቶች በጥንቃቄ መመልከት እንዳለብን ከጊዜ ወደ ጊዜ ይበልጥ ግልጽ ይሆናል ስለ ደራሲዎቹ አመጣጥ ሁኔታና ዓላማ መማር አለብን። ያኔ ብቻ ነው በአግባቡ አዲስ ኪዳን በሕይወታችን ላይ ላለው ስልጣን መገዛት የምንችለው። ከሚነሱት ጥያቄዎች አንዱ ሌሎች ሰዎች የተጻፈውን አዲስ ኪዳን ለእኛ ሥልጣን እንዳለው አድርገን እንዴት ልንመለከት እንችላለን? አሁን በመጀመሪያ ደረጃ ፈቃድን የማስገደድ መብት ወይንም ኃይል አለው በሚል ስሜት ስልጣን ያለው ነው እና በቀኖናዊ ጽሑፎች የመጀመሪያ ተቀባዮች እና በራሳችን መካከል ያለው ግንኙነት ሁለት ናቸው። አገናኞቹ ሁለት ናቸው። በመጀመሪያ ደረጃ ደራሲያኑ የዚህ መጽሐፍ መለኮታዊ ደራሲ ትናንት፣ ዛሬ እና ለዘላለም ያው ነው። እኛ ደግሞ ልንይዘው የሚገባን እርሱን ነው። ሁለተኛ እንደ ኢየሱስ ክርስቶስ ተከታዮች እኛ የእግዚአብሔር የቃል ኪዳን ሰዎች ነን እና ከዘመናት በፊት ለአንዳንድ አባባሎች በተለይም ለተነገሩት ነገሮች እኛንም ለማካተት ታስቦ ነበር፣ ምክንያቱም በኢየሱስ ክርስቶስ ጌታችን በኩል በእግዚአብሔር እቅፍ ከእነርሱ ጋር ስለሆነ። ምናልባት አንድ ተመሳሳይነት በአእምሮ ውስጥ ያለንን ነገር ግልጽ ለማድረግ ይረዳል። ከአንድ በላይ ልጆች ያሏቸው ወላጆች በልጆቻቸው ላይ ሙሉ ግን በተዘዋዋሪ መንገድ እንዴት ስልጣናቸውን እንደሚጠቀሙ ጠንቅቀው ያውቃሉ። አስቡት፣ አንድ ወላጅ ልጁን ወይንም ልጇን በሥነ ምግባር የጎደለው ድርጊት ሲወቅስና ሂድ ተቀመጥና ያደረግከውን አስብ ሲለው በእርግጥ እህቱ መጫወት መቀጠሏን ደስተኛ ነች። ደግሞም ወላጁ አያናግራትም ነገር ግን እህት ከጥቂት ጊዜ በኋላ ወላጇን ካልታዘዘች ወላጁ በወንድምሽ ላይ የደረሰውን አላየሽም ሊል ይችላል። በእንደዚህ አይነት ሁኔታዎች ውስጥ ወላጆች ሁሉም ልጆቻቸው ከአንድ ልጅ ጋር የነበራቸውን ግንኙነት እንዲማሩ ይጠብቃሉ። ይህ ተዘዋዋሪ ሥልጣን ሁሉም ልጆች እንዴት መመላለስ እንዳለባቸው ያስተምራቸዋል ምንም እንኳን የዲሲፕሊን የመጀመሪያ ተቀባዮች ባይሆኑም። ኦርጋኒክ መነሳሳት ለዘመናችን የክርስቶስ ተከታዮች ወደ ሙሉ ነገር ግን ቀጥተኛ ያልሆነ የአዲስ ኪዳን ስልጣን ይመራል ስንል ይህን ማለታችን ነው። የአዲስ ኪዳን ጽሑፎች በቀጥታ ለተቀደሙት ተደራሲያን በሙሉ ስልጣን ተነገሩ እና ዛሬም በፍጹም ስልጣን እንደሚነገሩ ማስታወስ አለብን። ለታማኝ የክርስቶስ ተከታዮች ለአዲስ ኪዳን ትምህርት መገዛት አለብን የሚለው በጭራሽ ጥያቄ ውስጥ አይገባም። ለስልጣኑ እንዴት እንገዛለን የሚለው ጥያቄ ብቻ ነው። ስለዚህ ለዚህ ስልጣን እንዴት ምላሽ መስጠት እንዳለብን ለመወሰን አንድ ጽሁፍ የተጻፈበትን የመጀመሪያ ዓላማና ሁኔታ መለስ ብለን ለመመልከት ዝግጁ መሆን አለብን። ብዙውን ጊዜ ተማሪዎች ስለ እግዚአብሔር ቃል ከሚጠይቋቸው ጥያቄዎች መካከል አንዱ ከሁለት ሺህ ዓመታት በፊት ለተለያዩ ሰዎች የተጻፈ መልእክት ለእኛ እንዴት ተግባራዊ ሊሆን ይችላል? ይህ የእግዚአብሔር ቃል ለእኛም ነው። ቁልፉ እዚያ ያለ ይመስለኛል። እነዚህ ጽሑፎች ለእኛ በቀጥታ የተጻፉ ባይሆኑም የእግዚአብሔር ቃልም ናቸው። በመጽሐፍ ቅዱስ ውስጥ ያለ እያንዳንዱ መጽሐፍ፣ ዘውግ፣ ሁኔታ የሚያመሳስላቸው አንድ ነገር እያንዳንዱ የእግዚአብሔርን ማንነት የሚገልጹ ናቸው። ከእርሱ ጋር ያለን ግንኙነት ምን እንደሆነ ያሳዩናል። እናም እግዚአብሔር በዓለም ውስጥ ለእኛ ያለውን ዓላማ፣ ለእርሱ ምላሽ እንደምንሰጥ እና አንዳችን ለሌላችን እንዴት ምላሽ እንደምንሰጥ ይገልጻል። ስለዚህ በመጨረሻ በቅዱሳት መጽሐፍት የምንማረው የእግዚአብሔርን ልብ ተፈጥሮና ዓላማ ነው። በተለያዩ ሁኔታዎች ውስጥ ለተለያዩ ሰዎች የተጻፈ ቢሆንም የተሰጣቸው ቀጥተኛ ትእዛዝ እኛን በቀጥታ ባይመለከትም፣ አሁንም ስለ እግዚአብሔር ተፈጥሮ ዓላማና ስለ ማንነታችን እንዴት እንደምናውቅ ከእግዚአብሔር ጋር ባለን ግንኙነት እንዴት መኖር እንዳለብን እንማራለን ስለዚህ መጽሐፍ ቅዱስ የእግዚአብሔርን ልብና የእግዚአብሔርን ዓላማ ያስተምረናል። ስለዚህ ከእርሱ ጋር ባለን ግንኙነትና እርስ በእርስ ግንኙነት እንዴት እንደምንኖር ያሳየናል። ለምሳሌ በማቴዎስ ምዕራፍ 19 ቁጥር 21 ላይ ኢየሱስ ለአንድ ሀብታም ወጣት ገዢ ይህ ልዩ መመሪያ ሰጠው። ፍጹም ልትሆን ብትወድ ሂድና ያለን ሸጠ ለዶች ስጥ፣ መዝገብ በሰማያት ታገኛለህ፣ መተህም ተከተለኝ አለው። ይህንን ክፍል በሕይወታችን ውስጥ እንዴት እንተገብረዋለን? ሁላችንም በየሁኔታው ንብረታችንን ሸጠን ለድሆች ልንሰጥ ነውን? ይህ ጥያቄ በኃላፊነት መንፈስ መመለስ የምንችልበት ብቸኛው መንገድ ይህ ሀብታም ወጣት ገዢ ማን እንደሆነ እና ኢየሱስ በዚህ መንገድ የተናገረው ለምን እንደሆነ በመረዳት ነው። ይህ ሰው ከኢየሱስ ጋር ያለው የማዕረግ ስም እና መስተጋብር አይሁዳዊ ዝርያ እንደነበረ እና በማህበረሰብ ውስጥ ጥሩ የገንዘብ ተጽዕኖ እንዳለው ያሳያል። በተጨማሪም የአይሁድ ልማዶችን በመጠበቅ በጣም ያስብ ነበር። በምዕራፍ መጀመሪያ ላይ ኢየሱስ መምህር ሆይ የዘላለምን ሕይወት እንዳገኝ ምን መልካም ነገር ላድርግ ብሏል። ኢየሱስም ትእዛዛትን ጠብቁ አለው። ወጣቱ ይህንን እንዳደረገ በኩራት ተናግሯል። እንግዲህ ኢየሱስ የሰውየውን ዋነኛ ትኩረት የሚመስለው ነገር ማለትም በዋነኝነት ስለ ሀብቱና ስለ ተጽዕኖ ተናገረ። ቅዱሳት መጽሐፍት ደጋግመው የሚያሳዩን ንብረት መያዝ በራሱ ክፉ እንዳልሆነ ነው። በክርስቶስ ስር እውነተኛ ደቀ መዝሙር ከመሆን አይከለክልም። ይሁን እንጂ የኢየሱስ ተከታዮች እንደ መሆናችን መጠን እግዚአብሔርን ለማገልገል ልባችን የራሳችንን ፍላጎት ለመተው ምንጊዜም ዝግጁ መሆን ይኖሩበታል። ሌላው የዚህ ምሳሌ በሐዋርያት ሥራ ምዕራፍ 5 ከቁጥር 1 እስከ 11 ላይ አናንያና ሰጲራ ገንዘባቸውን ሁሉ ለቤተ ክርስቲያን እንደሚሰጡ መስለው፣ ነገር ግን አንዳንዶቹ በድብቅ ለራሳቸው ያዙ። ኃጢአቱ ያላቸውን ሁሉ አለመስጠታቸው አልነበረም፤ ይህ አልተጠየቁም። ይልቁኑ የሕዝቡን ሁንታ ለማግኘት ሲሉ ስለ ድግስናቸው መዋሸታቸው ነበር። ኢየሱስ ለሀብታሙ ወጣት ገዢ ንብረቱን ለመሸጥ የሰጠው ምላሽ በገንዘብ ላይ ሳይሆን ሰውየውን ምን መስዋዕት ማድረግ እንዳለበት በማሰብ ነው። ኢየሱስ ይህ ሰው ሊተወ የማይፈልገውን ነገር ግን ማለትም ሀብቱን በመናገር የጉዳዩን እምብርትን ነገረው። ይህ ምሳሌ ለቅዱሳት መጻሕፍት ስልጣን መገዛት ከፈለግን የአንድን አንቀጽ አውደ ጽሑፍ እና የመጀመሪያ ዓላማ መመርመር እንዳለብን እንድንገነዘብ ይረዳናል። ኢየሱስ ያዘዘውን እንዴት መጠበቅ እንዳለብን መገምገም የምንችለው ያኔ ብቻ ነው። አዲስ ኪዳን እንደ ብሉይ ኪዳን ፍልስፍና አይደለም። ፍልስፍናዊ አጻጻፍን ያቀፈም አይደለም። ምናልባትም በቀላሉ ወደ ተለያዩ ባህሎች ሊጓዝ በሚችል መንገድ የተቀናበረ ነው። አዲስ ኪዳን የተወሰነ ነው፣ ታሪካዊ ነው። ለዚህም ምክንያቱ በጣም ግልጽ ነው። እግዚአብሔር በብሉይ ኪዳንም ሆነ በአዲስ ኪዳን ራሱን የገለጠ ሲሆን ራሱን ሲገልጥ ለተወሰኑ ሰዎች ገልጧል። እርሱ በጥቅሉ ራሱን አይገልጥም። በአጠቃላይ መልኩ የገለጠ ቢሆንም ለማንም አይጠቅምም፣ ምክንያቱም የተዳፈነ ስለሆነ። ስለዚህ እግዚአብሔር ራሱን ለአብርሃም፣ ለይስሐቅ፣ ለያዕቆብ፣ ለሙሴ፣ ለዳዊት፣ ለኢሳይያስ፣ ለኤርምያስ፣ ከዚያም በኢየሱስ ለደቀ መዛሙርቱ፣ ለጴጥሮስ፣ ለጳውሎስ ገለጠ እና ስለዚህ በተወሰኑ ሁኔታዎች ውስጥ የተወሰኑ ሰዎች አሉን። እና ይህ አስፈላጊ ነው። እግዚአብሔር ፈጣሪ ነው። ፍጥረትም በጊዜና በቦታ አለ። ስለዚህ እግዚአብሔር ራሱን ሲገልጥ በጊዜና በቦታ ራሱን መግለጥ ያስፈልገዋል። እስካሁን በትምህርታችን የአዲስ ኪዳን ነገረ መለኮትን ለምን እናጠናለን? የአዲስ ኪዳን እና ስልጣን ስለ አዲስ ኪዳን መጽሐፍ ጥንታዊ ታሪካዊ መቼት የምንችለውን ያህል እንድንማር እንደሚፈልግ አይተናል። አሁን በእኛ ዘመንና በአዲስ ኪዳን ቀናት መካከል ያለውን ቀጣይነትና ቀጣይነት ማጣት ለመፍታት ዝግጁ ሆነናል። ከመቶ ዓመታት በፊት የተጻፈ መጽሐፍ አንስተ አስብ። ቋንቋው ዛሬ ከምትናገረው በጣም የተወሰነ መልኮ የተለየ ነው። ጽንሰ ሐሳቦቹ ትንሽ እንግዳ በሚመስሉ መንገዶች ይብራራሉ። በመጽሐፉ ውስጥ የተጠቀሱት ወጎች እና ልማዶች አረጁ ይመስላሉ። ግን በተመሳሳይ ጊዜ በእርሱ ላይ ከሠራ መጽሐፉ ዛሬ ለሕይወት ጋር እንዴት እንደሚዛመድ ልታይ ትችላለን። ከረዥም ጊዜ በፊት የተጻፉት መጽሐፍት እንኳን ከምትኖርበት ዓለም ፈጽሞ የተለየ አይሆኑም። አንተ ትንሽ ትርጉም ሊሰጥ የማይችል በጣም በአጅ አይደለም። የተወሰነ ጥረት ሊጠይቅ ይችላል ግን ውሎ አድሮ ይህ ጥንታዊ መጽሐፍ የሚናገረው አብዛኛውን መረዳት እንችላለን። ከአዲስ ኪዳን ጋር ስንገናኝ የሚያጋጥመን ይህ ነው። የተጻፈው ከሁለት ሺህ ዓመት በፊት ነው። በዚህም ምክንያት ቋንቋው፣ ጽንሰ ሐሳቡ፣ ልማዱ፣ ባህሉ በዘመናዊ ዓለም ከምንሰማው የተለየ ነው። ነገር ግን በተመሳሳይ ጊዜ ለእነዚህ ጉዳዮች ራሳችንን ከሰጠን አዲስ ኪዳን አሁንም ከዓለማችን ጋር ብዙ መንገድ የሚገናኝ እንደሚሆን እንመለከታለን። መጽሐፍ ቅዱስ ከሁለት ሺህ ዓመታት በፊት መጻፉ ተገቢና ጠቃሚ ነው፣ ምክንያቱም መጽሐፉ በአንድ ባህል ውስጥ የተጻፈ ነው። ነገር ግን የእግዚአብሔር ቃል መሆኑ ዛሬም ለእኛ ጠቃሚ ያደርገዋል፣ ምክንያቱም እግዚአብሔር ለእኛ ባለውም ጸጋና ምሕረት ሊናገር ስለመረጠ ነው። ዕብራውያን የእግዚአብሔር ቃል ከሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው ይለናል እና በእውነቱ ያ ቃል እንደ ትናንሽ የቀዶ ጥገና ቢላዋ ነው። ስለዚህ የእግዚአብሔር ቃል ልባችንን ይከፍታል። እንዲሁም እንደ ባለሥልጣን በላያችን ይቆማል፣ ይገዛል። ከእኛም የሚፈልገው ነገር አለው። ልንታዘዘው የሚገባንን ትእዛዝ ይሰጠናል። መታዘዝ ብቻ ሳይሆን እንድንወደውም ይነግረናል። በእውነቱ እርሱን መውደድ እና ለማስታወስ ማንበብን አስፈላጊ መሆኑን ይነግረናል። በራሳችንና በአዲስ ኪዳን መካከል ባለው ቀጣይነትና ክፍተት ላይ እንዴት ጥንቃቄ የተሞላበት ጥናት እንደሚረዳን ለማየት ሶስት ዋና ዋና ጉዳዮች ላይ እናተኩራለን። የዘመናት ታሳቢዎች፣ ባህላዊ እሳቢዎች እና የግል አስተያየቶች ናቸው። እነዚህ ሶስቱ ጉዳዮች እርስ በርስ የተያያዙ ናቸው፣ ግን አሁንም እነርሱን በተናጠ ለማስተናገድ ጠቃሚ ነው። አስቀድመን አንዳንድ ጠቃሚ የዘመናት ታሳቢዎችን እንመልከት። ስለ መጽሐፍ ቅዱሳዊ ታሪክ ዘመን ስንናገር በመለኮታዊ መገለጥ የተቋቋመውን ጊዜ እናስታውሳለን። ይህም ከሌሎች ወቅቶች የሚለይ ነው። እርግጥ ነው ታሪክን ለመከፋፈል ብዙ መንገዶች አሉ እና የትኛውም ጊዜ ከእርሱ በፊትና በኋላ ካለው ጋር ፈጽሞ የተለየ አይደለም። ሆኖም አብዛኛውን ጊዜ የመጽሐፍ ቅዱስን ታሪክ በአዲስ ኪዳን ዘመንና በብሉይ ኪዳን ዘመን እንከፋፍላለን። የአዲስ ኪዳንን ዘመን እንደ አዲስ ኪዳን ጊዜ ለይተናል። ይህ ዘመን የጀመረው በክርስቶስ የመጀመሪያ መምጣት ሲሆን እስከ ምጽዓቱ ድረስ ይቀጥላል። አዲሱ የቃል ኪዳን ዘመን መሲሐዊ በመሆኑ ልዩ ነው። ታላቁ የዳዊት ልጅ ኢየሱስ እግዚአብሔርን ወክሎ የነገሰበትም ጊዜ ነው። የአዲስ ኪዳን ስነ መለኮትን ማጥናት ለምን እንደሚያስፈልገን ለመረዳት የአዲስ ኪዳንን ዘመን አንድ የሚያደርጋቸውን የዘመን መግለጫዎች እንመለከታለን እና ከዚያ ያሉትን የዘመናት ክፍተቶች እናስተናግዳለን። አስቀድመን ቀጣይነቱን እንመልከት። በእኛ ዘመን እና በአዲስ ኪዳን ዘመን መካከል ብዙ የዘመናት ቀጣይነት አለ። እነዚህን ግንኙነቶች የምናይበት ከሁሉ የተሻለው መንገድ በዛሬው ጊዜ ያሉ ክርስቲያኖች የክርስቶስ ተከታዮች በመጀመሪያው መቶ ዘመን ያደረጉትን የነበረውን አምላክ እንደሚያገለግሉ መገንዘብ ነው። ባህላዊ ስልታዊ ስነ መለኮት ሊቃውንት እግዚአብሔር የማይለወጥ መሆኑን ቅዱሳት መጻሕፍት እንዴት እንደሚያስተምሩ ይጠቁማሉ። በማይለወጡ ባሕርያት በዘላለማዊ ቅዱና በቃል ኪዳኑ መሐላ ላይ እንደ ዘውልቁ ምዕራፍ 23 ቁጥር 19 ኢሳይያስ 46 ቁጥር 10 እና ያዕቆብ ምዕራፍ 1 ከቁጥር 17 ባሉ ምንባቦች ላይ ያተኩራል። እኛ ደግሞ ያ የማይለወጥ እግዚአብሔርን ስለምናገለግል በአዲስ ኪዳን እግዚአብሔር ከሕዝቡ የሚጠብቀውና ዛሬ ከእኛ የሚጠብቀው ነገር ውስጥ ብዙ ተመሳሳይነት እንዲኖር መጠበቅ አለብን። ዕብራውያን ምዕራፍ 13 ከቁጥር 7 እስከ 8ን አንብቡ። የእግዚአብሔርን ቃል የተናገሯችሁን ዋኖቻቸውን አስቡ የኑሯቸውንም ፍሬ የተመለከታችሁ በእምነታቸው መሸሏቸው ኢየሱስ ክርስቶስ ትላንትና ዛሬ እስከ ዘላለም ያው ነውና። እዚህ ላይ የዕብራውያን ጸሐፊ ተደራሲያኑን የመሪዎቻችሁን የሕይወት ጎዳና ውጤት አስቡና በእምነታቸው ምሰሉ በማለት አጥብቆ ተናግሯል። ኢየሱስ ክርስቶስ ትላንትና ዛሬ እስከ ዘላለም ያው ነው በማለት እግዚአብሔር የማይለወጥ መሆኑን በማሳሰብ ይህንን ምክር ደግፏል። ተደራሲያኑ በጥንት ጊዜ የመሪዎቻቸውን እምነት ቢኮርጁ ኢየሱስ የማይለወጥ በመሆኑ በራሳቸው ዘመን ተመሳሳይ ውጤት እንደሚያገኙ እርግጠኞች ሊሆኑ ይችላሉ። ልክ እንደ መጀመሪያዎቹ የአዲስ ኪዳን ተደራሲያን የምንኖረው ከክርስቶስ ሞት በኋላ የመጨረሻውን የኃጢአት ስርየት ካደረገ በኋላ ነው። ልክ እንደ መጀመሪያው ክፍለ ዘመን አማኞች ከክርስቶስ ጋር በትንሣኤ ተነስተናል። የምንኖረው በብሉይ ኪዳን ከነበረው በላይ የእግዚአብሔር መንፈስ በሚፈስበት ዘመን ነው። ኢየሱስ ያስተማረው ሁሉ እስከ ምድር ዳርቻ የማዳረስ ተልዕኮ ያለን የአንድ የክርስቶስ አካል ነን። ከአዲስ ኪዳን ዘመን የሚለየን ታሪካዊ ርቀት እንዳለ ሆኖ የማይለወጥ ፈጣሪ እነዚህን የዘመን መለወጫዎች በማቋቋሙ አዲስ ኪዳንን በዘመናችን ተግባራዊ ማድረግ እንችላለን። እንግዲህ አንዳንድ የዘመናት አሳቢዎች እና በዘመናችንና በአዲስ ኪዳን ጊዜያት መካከል ያለውን ቀጣይነት ከተመለከትን በአዲስ ኪዳን ዘመን ውስጥ ያሉትን እና በእኛ ዘመን መካከል ያሉትን ክፍተቶች ደግሞ በጥንቃቄ መመልከት ለአዲስ ኪዳን ሥነ መለኮት ጥናታችን እንዴት እንደሚረዳን እንመለከታለን። በእርግጠኝነት በአዲስ ኪዳን ቀናትና በዘመናችን መካከል ያለው የዘመን ክፍተቶች በብሉይ ኪዳንና በዘመናችን መካከል እንደነበሩት የዘመን ክፍተቶች ጉልህ አይደሉም። ሆኖም አዲስ ኪዳንን በምናጠናበት ጊዜ ልናስታውሳቸው የሚገቡ አንዳንድ ጉልህ ልዩነቶች አሉ። በኤፌሶን ምዕራፍ 2 ከቁጥር 20 ላይ ሐዋርያው ጳውሎስ በጣም አስፈላጊ ከሆኑት የዘመን ክፍተቶች አንዱን ጠቅሷል። በሐዋርያትና በነቢያት መሠረት ላይ ታነጻችኋል፣ የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። እዚህ ላይ ጳውሎስ የሐዋርያትንና የነቢያትን መሠረት ከክርስቶስ ኢየሱስ ጋር እና በታሪክ ዘመናት ሁሉ ያለች ቤተ ክርስቲያን መካከል ያለው ልዩነት አሳይቷል። በዚህ ትምህርት ቀደም ብለን እንደተናገርነው ወደ 2000 ለሚጠጉ ዓመታት ቤተ ክርስቲያን ክርስቶስና ሐዋርያቱና ነቢያቱ በእኛ ላይ ያላቸውን መሠረታዊ ሥልጣን ዕውቅና ሰጥታለች። ነገር ግን ከአሁን በኋላ በአካል ከእኛ ጋር እንደማይገኙ መገንዘብ አለብን። ይህ እውነታ በአዲስ ኪዳን ዘመን እና ዛሬ በሕይወታችን መካከል በርካታ ክፍተቶችን ይፈጥራሉ። በመጀመሪያ አዲስ ኪዳን በኢየሱስና በሐዋርያቱ እና በነቢያቱ የተፈጸሙትን ተአምራት የሚያረጋግጡ ብዙ ምሳሌዎችን ይዟል። ኢየሱስና ሐዋርያቱ እንዲህ አይነት ተአምራት የመፈጸም ችሎታቸውን እንደ ባለስልጣናት እና የቤተ ክርስቲያን መሠረታውያን መሪዎች ለይቷቸዋል። እግዚአብሔር ዛሬ በቤተ ክርስቲያን ውስጥ ከተፈጥሮ በላይ በሆነ መንገድ መስራቱን ቀጥሏል። ነገር ግን ተአምራትን የአዳዲስ የቤተ ክርስቲያን መሪዎችን ስልጣን የመለያ መንገድ አድርገን አንወስድም። ይልቁኑም ዛሬ በቤተክርስቲያን ያለው ስልጣን በአዲስ ኪዳን መመዘኛ ይመሰረታል። እናም በዚህ ምክንያት ይህ መመዘኛ በዘመናችን እንዴት እንደሚተገበር በጥንቃቄ ማጥናት አለብን። ሁለተኛ በአዲስ ኪዳን ዘመን የኢየሱስ ሐዋርያትና ነቢያት ቀጥተኛ አቤቱታ ማቅረብ ይቻል ነበር። ክርስቲያኖች መመሪያ እንዲሰጣቸውና ለጥያቄያቸው መልስ እንዲሰጡ ሐዋርያትንና ነቢያትን ይጠይቁ ነበር። ይህንን ለምሳሌ ጳውሎስ በአንደኛና በሁለተኛ ቆሮንቶስ እና ፊልሞና ባሉ መጽሐፍቶች ውስጥ የክርስቶስ ተከታዮች ላቀረቡት ጥያቄ ምላሽ የሰጠበትን መንገድ እንመለከታለን። ከዚህም በላይ በአዲስ ኪዳን ዘመን ቤተ ክርስቲያን አቀፍ ጉዳዮችን በሐዋርያት ሥራ ምዕራፍ 15 ላይ በኢየሩሳሌም ምክር ቤት እንደተገለጸው በቤተ ክርስቲያን የመሠረት መሪዎች መስተጋብር ሊወሰን ይችላል። ስለዚህ በአዲስ ኪዳን ጥናታችን ላይ መደገፍና በዘመናችን እንዴት እንደሚተገበር ማጤን አለብን። ሶስተኛ፣ የአዲስ ኪዳንን ስነ መለኮት ስናጠና የአዲስ ኪዳን ጸሐፊዎች በተለይ ቤተ ክርስቲያን ምስረታ ላይ በነበረችበት ጊዜ ጠቃሚ የሆኑ ስነ መለኮታዊ አጽንኦቶች ላይ ትኩረት አድርገው ነበር። ነገር ግን ያ ዛሬ እኛን ላያስበን ይችላል። አዲስ ኪዳን የተጻፈው የእግዚአብሔር ሕዝብ በብሉይ እና በአዲስ ኪዳን እምነት መካከል በሚሸጋገሩበት ጊዜ ነው። በዚህ ምክንያት በአዲስ ኪዳን ውስጥ የተነገሩት አብዛኞቹ ጉዳዮች የክርስቶስ ተከታዮች ከብሉይ ኪዳን ልማዶች እና ከአይሁድ ልማዶች ጋር እንዴት ማዛመድ እንዳለባቸው ያወሳል። ክርስቲያን ወንዶች መገረዝ ያስፈልጋቸው ነበር? የአይሁድን የአመጋገብ ሕጎች ማክበር ነበረባቸው? ከክርስቶስ የመጨረሻ የስርየት ክፍያ በኋላ ክርስቲያኖች በቤተ መቅደሱ ውስጥ የእንስሳትን መስዋዕቶች የሚያቀርበውን ቀጣይነት እንዴት ሊገነዘቡ ይገባቸዋል? የአይሁድ ስርዓቶችና በዓላት በቤተ ክርስቲያን ሕይወት ውስጥ እንዴት ሊካተቱ ቻሉ? እርግጥ ነው፣ አብዛኞቹ እነዚህ መሠረታዊ ስነ መለኮታዊ ጉዳዮች ለረዥም ጊዜ በፊት ተፈተዋል። የአዲሱ ቃል ኪዳን መሠረት ጊዜ ካለቀ በኋላ የክርስቶስ ቤተ ክርስቲያን ወደ ሌሎች ፈተናዎች ተሸጋግራለች። አዲስ ኪዳንን ስናነብ የዘመናት ክፍተቶችን ለማሸነፍ አስቸጋሪ ሊሆን ይችላል። ነገር ግን ዛሬ በእነዚህ ጥንታዊ ስነ መለኮታዊ ውዝግቦች ላይ የአዲስ ኪዳንን መልሶች ተግባራዊ ማድረግ ከፈለግን ብዙ ጊዜ ጠንክረን መሥራት እና እነዚህን ጽሑፎች በጥንቃቄ ማጥናት አለብን። አንድ ሰው መጽሐፍ ቅዱስን ሲያነብ ሁልጊዜ በዋና አውድ ውስጥ ማስቀመጥ አለበት። ያን ስናደርግ አንዳንድ ጊዜ እየታገሉን ያሉ ጉዳዮች ዛሬ ከምንታገልባቸው ጉዳዮች በተለየ መልኩ እናስተውላቸዋለን። ስለዚህ ለምሳሌ በብሉይ ኪዳን ከእስራኤል ጋር የተያያዙት የቃል ኪዳናዊ ጉዳዮች ሁሉ በብሉይ ኪዳን ስር መኖር፣ ከዚያም የዚያ ፍጻሜ የሆነው የክርስቶስን መምጣት፣ ቤተክርስቲያን ልታስተናግዳቸው የሚገቡ ዋና ዋና ስነ መለኮታዊ ጉዳዮች ናቸው። የአሮጌው ኪዳን ግንኙነት ምን ያስፈልጋል? በቤተ ክርስቲያን ውስጥ እንዴት ይሟላ? በአይሁድና በአዛ መካከል ያለው ግንኙነት ምንድን ነው? እንዲህ ስንል እንኳን ወደ ቅዱሳት መጽሐፍት በመመለስ በራሱ አገላለጽ፣ በራሱ አውደ ጽሑፍ፣ በራሱ በቃሉ በመረዳት መጀመሪያ ጥሩ ሥራ በመስራት አለብን። የራስን አቀራረብ ቃል ኪዳኖች እንዴት እንደሚሰሩ በክርስቶስ እንዴት እንደሚፈጸሙ በመረዳትና ይህ አሁን በእኛ ላይ እንዴት እንደሚሰራ ማሰብ እንጀምራለን። በዘመናት ታሳቢዎች ውስጥ ያለውን ቀጣይነትና ክፍተቶች ከተመለከትን አሁን ጥቂት ባህላዊ ግዳዮችን ማሰብ አለብን። ስለ ባህል ስንናገር ከጋራ ጽንሰ ሀሳቦች ባህርያት፣ እና ስሜቶች የሚመነጩ የሰዎች ማኅበረሰቦችን ስርዓቶች እናስታውሳለን። ባህል እንደ ጥበብ፣ ፋሽን፣ ቴክኖሎጂ፣ የፖለቲካ መዋቅር እና ሌሎች የዕለት ተዕለት የሰዎች መስተጋብር ድንጋጌዎች ይገልጻል። ከአዲስ ኪዳን ስነ መለኮት ጋር ስንገናኝ በመጀመሪያ ክፍለ ዘመን እና በዘመናችን ለነበሩት እነዚህ ባህላዊ የህይወት ገጽታዎች ትኩረት መስጠት አለብን። ለባህላዊ ጉዳዮች ትኩረት በምንሰጥበት ጊዜ ሁለቱን የባህል ቀጣይነት እና ክፍተቶችን መመልከት አለብን። አንዳንድ ጊዜ ይህ ቀላል ሥራ አይደለም። ስለዚህ በጥንቃቄ ለማሰላሰል ዝግጁ መሆን አለብን። በመጀመሪያ ከባህል ቀጣይነት ጋር ይህ እንዴትነት እንደሆነ እንመልከት። እያንዳንዱ ባህል የተለያየ እንደሆነ ሁላችንም እናውቃለን። እና እነዚህ ልዩነቶች ከጊዜና ጂኦግራፊ ርቀት ጋር እየመነጩ ይሄዳሉ። ይህ እነዚህ ልዩነቶች በተገነዘበ መጠን እያንዳንዱ የሰው ልጅ ባህል በአንድ ዓለም ውስጥ አለ። ይህ እውነት በጊዜ እና በጂኦግራፊ ውስጥም ቢሆን ብዙ ባህላዊ ቀጣይነትን ይፈጥራል። በምድር ላይ ያለ ማንኛውም ባህል የሚቀረጸው በሰው ልጅ ተፈጥሮና በአካላዊ በተፈጥሮ አካባቢ ነው። እና እነዚህ ምክንያቶች ተመሳሳይ እስከሆኑ ድረስ የባህል ስርዓቶችም ተመሳሳይ ናቸው። መክብብ ምዕራፍ አንድ ቁጥር ዘጠኝ እንዳለው የሆነው ነገር እርሱ የሚሆን ነው፣ የተደረገው ነገር እርሱ የሚደረግ ነው፣ ከፀሐይ በታች አዲስ ነገር የለም። ከዚህ አንጻር ወደ ላይ ላዩ ልዩነቶችን ስንመለከት በእኛ ዘመንና በአዲስ ኪዳን ዘመን መካከል ብዙ ተመሳሳይ የባህል ባሕርያትን ማግኘታችንን ሊያስደንቅ አይገባም። በአዲስ ኪዳን ዘመን ሰዎች እንደሚያደርጉት አሁንም ልብስ እንለብሳለን፣ በስነ ጥበብ እንመዘናለን፣ ቤተሰብ አለን፣ መንግስት እንመሰርታለን፣ ወንጀሎችን እንቀጣለን። በዚህ ምክንያት በመጀመሪያው ክፍለ ዘመንና በዘመናችን ባህሎች መካከል ያለው ተመሳሳይነት ለማየት ብዙ ጊዜ ቀላል ነው። ለምሳሌ በዮሐንስ አራት ከቁጥር ስድስት እስከ ሰባት ላይ ኢየሱስ ከአንዲት ሳምራዊት ሴት ጋር ያደረገውን ውይይት የሚያስተዋውቀውን ትዕይንት እንደምሳሌ እንውሰድ። ኢየሱስም መንገዱን ከመሄድ ደክሞት በጉድጓድ አጠገብ እንዲህ ተቀመጠ። ጊዜውም ስድስት ሰዓት ያህል ነበረ። ከሰማሪያ አንዲት ሴት ውሃ ልትቀዳ መጣች። ኢየሱስም ውሃ ጠጭኝ አላት። ብዙዎቻችን የዚህን ትዕይንት ባህላዊ ገጽታ ማብራሪያዎች ሰምተናል። በኢየሱስ ዘመን የነበሩት አይሁዳውያን ሳምራውያንን እርኩስ እንደሆኑ አድርገው ይመለከቱ የነበረ ቢሆንም፣ ከእነርሱ ጋር ለመቀራረብ ፈቃደኛ ባይሆኑም ኢየሱስ ከአንዲት ሳምራዊት ጋር ተገናኝቶ ተነጋገረ። አሁን እንደ ዘመናዊ አንባቢዎች ስለ ሳምራውያን በአንድም ሆነ በሌላ መንገድ ስሜት የለንም እና ሰዎች በሚፈጽሙት ስርዓት ንጹህ ናቸው ወይንም አይደሉም ብለን እንኳን አናስብም። ነገር ግን አሁንም በእኛ ዘመን በዚህ መጽሐፍ ቅዱሳዊ ትዕይንት እና በማኅበራዊ ጭፍን ጥላቻ መካከል ጉልህ ትይዩዎች ማየት አስቸጋሪ አይደለም። እንዳለመታደል ሆኖ በዛሬ ጊዜ ሰዎች በዚህ ረገድ በመጀመሪያው መቶ ዘመን ከነበሩት ሰዎች በጣም የተለዩ አይደሉም። በአዲስ ኪዳን ዘመን ከሰዎች ጋር በአንድ ዓለም ውስጥ ስለመኖር ልዩነቶቹ ቢኖሩም በቀላሉ ከዘመናዊ ባህላዊያት ልምምዶች ጋር ትዩ ማድረግ እንችላለን። ባህላዊ እሳቢዎች በራሳችን እና በአዲስ ኪዳን መካከል ያሉ የባህል ቀጣይነትን እንደሚያካትቱ መገንዘብ ጠቃሚ ቢሆንም የባህል ክፍተት በአዲስ ኪዳን ስነ መለኮት ግንዛቤ ላይ ያለውን ተጽዕኖ ማወቅ አለብን። የቅዱሳት መጽሐፍት መረዳታችን የእግዚአብሔር ቃል እንደሆነ እና የቅዱሳት መጽሐፍት ዋና ጸሐፊ መንፈስ ቅዱስ እንደሆነ ነው። እኛ ብዙ ጊዜ ስለ ቅዱሳት መጽሐፍት በእነዚያ ከፍ ባሉ ቃላት እንናገራለን እና አንዳንድ ጊዜ ጥያቄ ይነሳል። መልካ ለምን ከቅዱሳን መጽሐፍት በላይ የሆነ ነገር ያስፈልገናል? ባህሉን እና ታሪኩን እና ቋንቋዎቹን ማጥናት ለምን ያስፈልገናል? ቅዱሳት መጽሐፍት ራሳቸው ካሉን እና የእግዚአብሔር ቃል ከሆኑ በቂ አይደሉምን? መንፈስ ቅዱስ የመጨረሻው ደራሲ እንደሆነ እንረዳለን። ነገር ግን መንፈስ ቅዱስ በሰዎች ደራሲዎች በኩል ሰርቶ በታሪክ አውድ ውስጥ ቅዱሳን መጽሐፍቶችን ሰጥቷል። የሐሳብ እውነቶች ዝርዝር የሆነ ቅዱሳት መጽሐፍት በፊታችን የለንም። በሕግ ላይ አደርግ እና አታደርግ በዝርዝር ውስጥ ሕግ ያለው የሕግ ኮድ መጽሐፍ የሆኑ ቅዱሳት መጽሐፍት የለንም። የጥበብ አባባሎች ብቻ የሆኑ ቅዱሳት መጽሐፍትም የሉንም። በሆነ መንገድ እውነትን ከዚህ እንሰበስባለን፣ ምንም እንኳን እነዚህ ክፍሎች በቅዱሳት መጽሐፍት ውስጥ ቢሆኑም። ቅዱሳት መጽሐፍት የእግዚአብሔር መገለጥ፣ እግዚአብሔር በታሪክ ውስጥ የሰራቸው ድርጊቶች ናቸው። አንዳንድ ጊዜ ስለ ቅዱሳት መጽሐፍት ያለንን ግንዛቤ በታሪክ ውስጥ በሰዎች ደራሲዎች ቃል የመጣ የእግዚአብሔር ቃል ነው ብለን እንደመድማለን። እና ያ በታሪክ ውስጥ የሚለው ሐሳብ ለእኛ በጣም አስፈላጊ ነው። ቅዱሳን መጽሐፍት የተጻፉበት የባህል አውድን ካልተረዳን፣ ቋንቋውን ካልተረዳን ቅዱሳት መጽሐፍትን በቀላሉ በተሳሳተ መንገድ ልንረዳቸው እንችላለን። እንደ እውነቱ ከሆነ በእኛን ዘመን እና በአዲስ ኪዳን ዘመን ያሉት ብዙዎቹ ባህላዊ አመለካከቶች በጣም የተለያዩ ናቸው። የአዲስ ኪዳን ነገረ መለኮት ለመተርጎም እና ተግባራዊ ለማድረግ የሚያቀርቡትን እንቅፋቶች ለማስወገድ በጣም ጠንከር መስራት አለብን። የዚህ አይነቱ የባህል ክፍተት በጣም ግልጽ የሆኑት ምሳሌዎች አንዱ አዲስ ኪዳንን ለመጻፍ ያገለገለው ቋንቋ ነው። በአሁኑ ጊዜ በአንጻራዊ ሁኔታ ጥቂት የክርስቶስ ተከታዮች የአዲስ ኪዳንን በመጀመሪያ የግሪክ ማንበብ ይችላሉ። ከዚህ ውጭ የአንደኛው ክፍለ ዘመን ስነ ጽሑፋዊ ስምምነቶች እና የብሉ ኪዳን የብራይስጥ እና የግሪክ ቅጂዎች በአዲስ ኪዳን ደራሲዎች የተቀመጡባቸውን ተጽዕኖዎች ማጤን አለብን። በጊዜ የነበረው ፖለቲካዊ ኢኮኖሚያዊና ሰፊ ማኅበራዊ ልምምዶች ካላወቅን መውጣት አለብን። ለእነዚህ ተግባራት ራሳችንን ስንሰጥ ብቻ ነው በአዲስ ኪዳን እና በዘመናችን መካከል ያሉትን በርካታ የባህል ክፍተቶች መቋቋም የምንችለው። በለንደን አንድ አስደናቂ አባባል አለ። ክፍተቱን አስተውል ይባላል። ከመሬት በታች ያለውን የምድር ውስጥ ባቡር ለቀው ወደ መድረኩ ስትወጣ እና በመካከላቸው ክፍተት እንዳለ እና በየጊዜው የሚሰጥ ይህ ማስጠንቀቂያ አለ። ክፍተቱን አስቡት፣ ክፍተቱን አስቡ የሚለው ሰምታችኋል። አዲስ ኪዳንን ስትተረጉሙ እና ስንማር ስንሰብክም የአዲስ ኪዳንን ባህላዊ አውድ የመረዳት አስፈላጊነት ለምን ክፍተቱን ማጤን እንደሚያስፈልግ ልናጤን የሚገባን ጠቃሚ ሀሳብ ነው። ያኔና አሁን መካከል ክፍተት አለ። በተጠቀመበት ቋንቋ ላይ ክፍተት አለ። ማህበራዊ ማንነቶች እንዴት እንደተፈጠሩ ክፍተት አለ። ዝምድና እንዴት እንደተረዱ ክፍተት አለ። ክፍተቱን ካላስቸገረን ደግሞ በራሳችን ባህል፣ በራሳችን የነገሮች ግንዛቤ ክፍተት መሙላታችን አይቀሬ ነው። ጽሑፉ አሁንም በሕይወታችን ላይ እንዴት እንደሚሠራ ለማየት ጽሑፉን ከመስማት ይልቅ ተቃራኒውን እናደርጋለን። ሕይወታችንን ጽሑፉን የምንረዳበት መንገድ እናደርጋለን። ጽሑፉ እኛን እንደሚናገረን ከመፍቀድ ይልቅ እኛ የምንፈልገውን ወደ ጽሑፉ እንጨምራለን። እናም አንዳንድ ነገሮችን እናጠናለን። ዋናው መልእክት በመንፈስ አነሳሽነት እንደተጻፈ ካመንን ክፍተቱን ለማሰብ ጥረት ማድረግ የምንፈልገው የእግዚአብሔርን ቃል ለማዳመጥ እንድንችል እንጂ የራሳችንን ማኅበረሰብ ግምት ውስጥ ለማስገባት አይደለም። የእነዚህን ጊዜና ባህላዊ እሳቤዎች ቀጣይነት እና ክፍተት በአእምሯችን ይዘን የግል እሳቤዎች የአዲስ ኪዳንን ስነ መለኮት በጥንቃቄ ለማጥናት ለምን እንደሚያስፈልገን እንመልከት። ሰዎች በትክክል አንድ አይነት እንዳልሆኑ ሁላችንም ከጋራ ልምድ እናውቃለን። በአንድ ባህል ውስጥ የሚኖሩ ሰዎች እንኳን የተለያዩ ናቸው። ብዙ ጊዜ ከሩቅ ቦታ የመጡ ሰዎችን ስናገኝና ስላለፉት ሰዎች ስናስብ የስነ ልቦና የስሜታዊና የመንፈሳዊ ልዩነቶች ከፍተኛ ሊሆኑ እንደሚችሉ እንገነዘባለን። ሁላችንም የተለያዩ ልምዶች፣ ጥንካሬዎች፣ ፍርሃቶች፣ ተስጦዎች፣ መንፈሳዊ ዝንባሌዎች አሉ። በሰዎች መካከል ያለው ልዩነት በጣም ረዥም ነው። ስለዚህ የአዲስ ኪዳንን ነገረ መለኮት ስናጠና በዘመናችንና በአዲስ ኪዳን ዘመን በሰዎች መካከል ያለውን መመላለስ እና ልዩነቶች ተገቢውን ትኩረት መስጠት አለብን። ከቀደሙት ውይይቶቻችን ጋር በተመሳሳይ መልኩ የግል ጉዳዮችን እንመለከታለን። በመጀመሪያ በዘመናዊ እና በአዲስ ኪዳን ሰዎች መካከል ያለውን ግላዊ እሳቤዎች ቀጣይነት ምንድን ነው? ሁለተኛ በመካከላቸው ያሉት ክፍተቶች ምንድን ናቸው? በቀጣይነት እንጀምር። ከመጽሐፍ ቅዱሳዊ እይታ የአዲስ ኪዳንን ነገረ መለኮት መማር እና እንደሚገባን መተግበር እንደምንችል እርግጠኞች እንድንሆን በሰዎች መካከል በቂ መመሳሰሎች አሉ። እንዲያውም ቅዱሳት መጽሐፍት በአዲስ ኪዳን ዘመንም ሆነ ዛሬ ያሉትን የሰው ልጆች በሙሉ አንድ አይነት ሰዎች እንደሆኑ ያስተምራሉ። በአዲስ ኪዳን ውስጥ ያሉ ደራሲዎች፣ ተደራሲያን እና ሌሎች ሰዎች የእግዚአብሔር አምሳያ ነበሩ። ልክ እንደ ዛሬ ልክ እንደ እኛ ምክንያታዊ ነበሩ። ዛሬም እንደምናደርገው በደስታና በሐዘን ምላሽ ይሰጡ ነበር። እንደ እኛ ደግሞ የክርስቶስ ቤዛነት የሚያስፈልጋቸው የእግዚአብሔር አምሳሎች ነበሩ። ከኃጢአት ጋር ታግለዋል። እናም በዚህ በወደቀው ዓለም ስቃይና መከራን ታገሱ። በአዲስ ኪዳን ዘመን በክርስቶስ ያመኑት የእግዚአብሔር ይቅርታ ጸጋና የመንፈስ ቅዱስን በረከት በግል ሕይወታቸው ልክ እንደ ዛሬው ሁሉ አጣጥመው ነበር። በእነዚህና በሌሎች በርካታ ግላዊ ቀጥታዎች ምክንያት አዲስ ኪዳንን ስናነብ ብዙ ጊዜ ከዛ ጊዜ ሰዎች ጋር በቀላሉ መገናኘት እንችላለን። ለምሳሌ በሮሜ ምዕራፍ 9 ከቁጥር 2 እስከ 4 ላይ ጳውሎስ ለወገኖቹ አይሁዶች ያለውን ጥልቅ ስሜት በዚህ መንገድ ገልጿል። ብዙ ሐዘን፣ የማያቋርጥ ጭንቀት በልቤ ያለብኝ ስል በክርስቶስ ሆኜ እውነትን እናገራለሁ አልዋሽምም፣ ሕሊናዬም በመንፈስ ቅዱስ ይመሰክርልኛል። በሥጋ ዘመዶቼ ስለ ሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆን ጸልይ ነበርና። እነርሱ እስራኤላውያን ናቸውና፣ ልጅነትና ክብር፣ ኪዳንም፣ የሕግም መሰጠት፣ የመቅደስም ሥርዓት፣ የተስፋውም ቃላት ለእነርሱ ናቸውና። እነዚህ ጥቅሶች የጳውሎስን ግላዊ ስሜትና ተሞክሮ ያሳያሉ። የሰው ልጅ ከጳውሎስ ዘመን እስከእኛ ዘመን እስካልተለወጠ ስሜቱን ልንረዳ እንችላለን። እንደነዚህ ያሉ ግላዊ መርሆዎች ብዙውን ጊዜ የአዲስ ኪዳን ደራሲያን፣ ተደራሲያን እና ገጸ ባህርያት ያጋጠሟቸውን ለመረዳት ቀላል ያደርጉልናል። ከዚሁ ጋር በአዲስ ኪዳን ውስጥ ያሉ የግል ሳቢዎችን በርካታ ግላዊ ቀጣይነቶች ቢይዙም የአዲስ ኪዳንን ስነ መለኮት ለመረዳትና ተግባራዊ ለማድረግ አስቸጋሪ የሚያደርጉን ብዙ የግል ክፍተቶችም አሉ። አዲስ ኪዳን ዛሬ ከምናውቀው በጣም የተለዩ ስለሆኑ አንዳንድ ጊዜ ትክክለኛውን ግንኙነት ለማሰብ የምንታገለውን ልዩ አይነት ሰዎችም ይናገራል። ግላዊ ስሜታዊ ዝንባሌዎች እንደ እድሜ እና ጾታ ያሉ ጉዳዮች እንኳን በጥንቃቄ ለማጥናት ማለፍ ያለባቸውን መሰናክሎች ሊያቀርቡ ይችላሉ። እግዚአብሔር በሁሉም አይነት አቀማመጦቻችን በሁሉም አይነት አስተዳደጋችን ውስጥ ላሉ ሰዎች ያስባል። በመጽሐፍ ቅዱስ ውስጥ በተለያዩ የመጽሐፍ ቅዱስ ክፍሎች ውስጥ ምን ያህል የተለያየ አይነት ዳራና ምን ያህል የተለያየ ባህሎች እንደገለጹ ማየት እንችላለን እና በተመሳሳይ መልኩ አንዴ እግዚአብሔር ለእነዚያ ሰዎች በእነርሱ ሁኔታ እንዴት እንደተናገረ ከተረዳን እንደ ምሳሌ ከእነርሱ መማር እንችላለን። እናም እነዚያን በራሳችን የተለያዩ ቦታዎች ዛሬ ልንጠቀምባቸው ይገባል። እግዚአብሔር ለተወሰኑ መቼቶች በተጨባጭ መንገድ መልእክት ሰጥቷል። እነዚህ መልእክቶች በተጨባጭ መንገዶች እና በተለያየ ሁኔታ እንዲተገበር ይጠብቃል። ለምሳሌ በኤፌሶ ምዕራፍ 6 ቁጥር 5 እና 9 ላይ ጳውሎስ ሁለት ዓይነት ሰዎችን አስተምሯል። እንዲህ አለ። ባሪያዎች ሆይ ለክርስቶስ እንደምትታዘዙ በፍርሃትና በመንቀጥቀጥ በልባችሁ ቅንነት በሥጋ ጌቶቻችሁ ለሆኑ ታዘዙ። እናንተም ጌቶች ሆይ ዛቻውን ትታችሁ እንዲሁ አድርጉላቸው። አብዛኞቻችን እነዚህን ቃላት ስናነብ ጳውሎስ በኤፌሶን ቤተ ክርስቲያን ለነበሩት ባሪያዎችና ጌቶች የተናገራቸውን ነገሮች የበለጠ እንገነዘባለን። ነገር ግን እነዚህ በክርስቶስ ወንድሞችና እህቶች ስላጋጠሟቸው ተጋድሎች ያለን ግንዛቤ በጣም ውስን ነው፤ ምክንያቱም አብዛኞቻችን ባሪያ ወይንም ጌቶች አልነበርንም። እነዚህ ሰዎች ዛሬ ካሉን ሰዎች በጣም የተለዩ ነበሩ። በዚህ ምክንያት እነዚህ ሰዎች በመጀመሪያው መቶ ዘመን እንደ ኤፌሶን ባሉ ቦታዎች ያጋጠሟቸውን ነገሮች ለማወቅ ጠንክረን መስራት አለብን። ከዚያ በኋላ ብቻ ነው ለዘመናችን ተገቢውን ተመሳሳይነት መሳል የምንጀምረውና በዚህ ቀጥ ክፍል ውስጥ የቀረቡትን የጳውሎስን ስነ መለኮታዊ አመለካከቶች መረዳት ምንችለው። የአዲስ ኪዳንን እንዴት መተግበር እንዳለብን ለመረዳት በሞከርን ጊዜ ሁልጊዜ መውጣት ያለበት ቁልፍ ቃል አውድ ነው። የቅዱሳት መጽሐፍትን አተገባበር በጣም የተቆረጠ እና የደረቀ ከእንጨት የተቃረበ እንዲሆን የምንፈልገውን ያህል በአዲስ ኪዳን ዘመን እንኳን እንደዚህ አልነበረም። ጳውሎስ በአንድ ጉዳይ ላይ አዎ፣ ጢሞቴዎስ ስለ ወንጌል መገረዝ አለብህ ማለቱ ሁሌም ይገርመኛል። በሌላ ጉዳይ ደግሞ ከባልንጀሮቹ አንዱን አይሆንም፣ ስለ ወንጌል ብለህ አትገረዝ አለው። ስለዚህ ከፈለጋችሁ በባህላዊ መቼቱ ላይ በመመስረት ያው ድርጊት ትክክል ወይንም ስህተት ነበር ማለት የምትችሉት በአንድ ጉዳይ ላይ ጢሞቴዎስ ሆይ ወደ አይሁዶች እንድደርስ ዘንድ መገረዝ አለብህ የሚል ነበር፣ ለወንጌል ሲባል ነው። በሌላ መቼት ደግሞ ቲቶ ነው ብዬ አምናለው፣ አትገረዙ። ምክንያቱም እንድትገረዙ የሚፈልጉ ሰዎች ለድነት የሚያስፈልገው ይህ ነው ብለው ስለሚያስቡ ይህ ደግሞ ወንጌልን ይቃወማል። ስለዚህ አሁንም ያለንበት ባህላዊ ሁኔታ ምን እንደሆነና የመጽሐፍ ቅዱስ መርሆዎች ለዛ እንዴት እንደሚተገበሩ በትክክል መረዳት አለብን። ይህ ማለት የቅዱሳን መጽሐፍትን በተረዳን መጠን ባህሉን በትክክል መረዳት አለብን ማለት ነው። በአዲስ ኪዳን ዘመን ጤነኞችና በሽተኞች፣ አካለ ጉዳተኞች፣ ብርቶች፣ ደካሞች፣ ባለጠጎች፣ ድሆች፣ ወጣቶችና አዛውንቶች፣ አባቶች እና እናቶች፣ እህቶች እና ወንድሞች የአዲስ ኪዳንን ነገረ መለኮት በተገቢው መንገድ መቀበል ነበረባቸው። በዘመናችን ለማን ነበሩ? በአንድም ሆነ በሌላ እነዚህና መሰል ግላዊ ሁኔታዎች የአዲስ ኪዳንን ነገረ መለኮት በዘመናችን እንዴት ተግባራዊ እንደምናደርግ ሁልጊዜ ተጽዕኖ ይኖሯቸዋል። እናም እነሆ ግላዊ ሳቢዎችን አዲስ ኪዳንን በትጋት እንድናጠና ሁላችንንም ይገፋፉናል። በዚህ ትምህርት የክርስቶስ ተከታዮች ለምን የአዲስ ኪዳንን ነገረ መለኮት ማጥናት እንዳለባቸው መርምረናል። የአዲስ ኪዳንን መነሳሳትና ሥልጣን ተመልክተናል ለማጥናት እና ራሳችንንም መስጠት እንዳለብን አይተናል፣ ምክንያቱም አዲስ ኪዳን የእግዚአብሔር ስትንፋስ ያለበት መጽሐፍ ነው። በአዲስ ኪዳን ዘመን እና በእኛ ዘመን መካከል ያለው የዘመናት የባህልና የግል ቀጣይነትና ክፍተቶች የአዲስ ኪዳንን ነገረ መለኮት ለመርዳት እና ተግባራዊ ለማድረግ ራሳችንን እንድንሰጥ እንዴት እንደሚያግዘን ተመልክተናል። አዲስ ኪዳን የበለጠ እይታ የሚገባው መጽሐፍ ነው። የእግዚአብሔር ቃል ለቤተ ክርስቲያን እንደመሆኑ መጠን ለመረዳት የምንችለውን ሁሉ ለማድረግ ዝግጁ መሆን አለብን። በሚቀጥሉት ትምህርቶች ይህንን ግብ ለመከተል በበርካታ አስፈላጊ መንገዶች ላይ እናተኩራለን። ይህንን ስናደርግ በዚህ የመጽሐፍ ቅዱስ ክፍል ላይ በጥንቃቄ በማሰላሰል የሚመጡትን ብዙ ጥቅሞች እንመለከታለን። ለአዲስ ኪዳን ስነ መለኮት ጥናት ለምን ራሳችንን መስጠት እንዳለብን ደጋግመን እንመለከታለን።